የባህል መድረክ። ይህ ቀይ ባህርን ተሻግሮ ሳውዲ አረቢያ ምድር ላይ ወርቅና ብር አንጣሪ የሆነ የአንድ ኢትዮጵያዊ ታሪክ ነው። ኑር ሁሴን በርሂው ይባላል። ከጥንታዊ ሐውልቶቿ ባልተናነሰ በዕደ ጥበብ ሙያና በዕደ ጥበበኞቿ በምትታወቀው የአክሱም ከተማ ነው ተወልዶ ያደገው ዘመን አቆጣጠር በ1982 በአስራዎቹ የዕድሜ አጋማሽ ግድም ወደ ውጭ አገር ለመሄድ በሚል ሰበብ ወርቅና ብር በማንጠር ጥበብ የተሰማሩ የያኔ ጎረቤቶቹን ተከትሎ ወደ አስመራ ከተማ አቀና። ሥራቸው ያለቀላቸውን የብርና የወርቅ ሃብሎች፣ የጆሮ ጉትቻዎች፣ የእጅና የፀጉር ላይ ጌጣጌጦችን በማጠብ ነበር ያንጥረኛነት ሥራውን ሀ ብሎ የጀመረው። የልጅነት ቅልጥፍናውንና ለጥበብ ክፍት የሆነ ልቦናውን የተገነዘቡት የአስመራ ሰዎቹ ለሞራል ግንባታ ያህል በሳምንት አንድ ብር ከ50 ሳንቲም እንደ ደሞዝ ይሰጡት ነበር። ብር ከሃምሳ በጣም ብዙ ነው። ለዛ ሰዓት ብር ከሃምሳ ብዙ ነገር ያደርጋል። እኔ ግን ዋናው ነገር ብሩ አይደለም። ሰው ወደ አለም ሲመጣ እያደገ ነው የሚሄደው እንጂ እያነሰ ይሄድ እያደገ ሲሄድ ነው። ባደግ ቁጥር ወጪው እያደገ ይሄዳል። አንተ ሁሌ የቤተሰብ ጥገኛ ሆነህ አትኖርም። የራሴን የምለው እንኳን መያዝ አለብን ብዬ ይሄ ስራ ተማርኩት። በሳምንት አንድ ብር ከሃምሳ ክፍያ የጀመራት የሥራ ሕይወት ዕውቀትና ክህሎቱ እያደገ ሲሄድ ክፍያዋም በሳምንት አምስት ብር ደርሳለት ነበር። በሁለት ዓመት ቆይታው ሙያውን በተገቢው ደረጃ ከልቦና ውስጥ ጻፈው። አሰሪዎቹም የልጃቸውን ያህል ቢይዙትም እውቀቱን ሙሉ በሙሉ እንደጨበጠ ሲረዱ ምርጫዎችን አቀረቡለት። ስራውን ባጭር ጊዜ ለመልመድና ወደ መስመር ውስጥ ለመግባት የእነሱ አያያዝ ነው የአንተ ፍላጎት ነው ወይስ ምንድን ነው? ያደረገበት የራሱ ፍላጎት ነው። የእኔ ፍላጎት ነው። ምን ታውቃለህ? እኔ ይህች ሳንቲም አጠቅመኝ ብዬ ሄድ እችል ነበር። የእኔ ፍላጎት ነው እንጂ እነሱ ግድ ብለው ያልያዙት ነበር። በዛን ሰዓት እቺ ሳንቲም አጠቀመኝ ብወጣ ኑሮ እነሱ ባለሀብት ናቸው፣ ምንም አይጎዱም። ሙያተኛ አንተ ሊያሰሩት አሰርት ይችላሉ። ምጎዳው ግን ይሄ ልክ ምርጫቸው አይተው አስተማሪ ከዛ በኋላ ምርጫ ሰጡኝ ኑሮ ይህን ያህል አመት ከእኛ ጋር ሰርተሃል፣ አሁን ሙያውን በደንብ እንደዋል እንደምትፈልገው አይነት ስራ ለመስራት እንደምትፈልገው ቦታ ሄደ ስራ ነው ያኔ የጨበጠውን የጥበብ ሞያ ዛሬ በየሀገሩ እየዞረ እንጀራ ይጋግርበታል። ባህርን ከመሻገሩ በፊትም መቀሌ፣ አዲስ አበባ፣ ሐዋሳ፣ ባሌ ጎባ እና በደቡብ ክልል አማሮ ኬሌ አንጥረኛ ሆኖ ሰርቷል። ዛሬም ሳውዲ አረቢያ ሪያድ ላይ ብርና ወርቅን አቅልጦ እየሸመነ ከቤተሰቡ ጋር ኑሮውን ይመራል። ራሱ ኑሮም አልፎ እስከ አምስት ሠራተኞችን ቀጥሮ የብርና የወርቅ ጌጣጌጦችን ይሸምናል ያሸምናል። በተለይ ብርን አቅልጦ ወይንም አንጥሮ ቀላጩን አርግቶ የረጋውን በመልክ በመልኩ መትሮ ገምዶና ፈትሎ ለአንገት ድሪ፣ ለጆሮ ጉትቻ፣ ለእጅ አምባር፣ ለፀጉር ጌጥ እንዲሆኑ በዐይነት በዐይነቱ ያዘጋጃል። ለሁሉም የጥበብ ክህሎቱ መተግበሪያ የሚሆኑ ቁሳቁሶች በየፈርጁ ቀስ በቀስ አሟልቶ ይዟል። የዛን ሰዓት እኔ ራሴም አላማም ነበረኝ። ምክንያቱም ሁሌ የሰው ተገዥ ሆና አትኖር በቃ ይሆን ነገር ማድረግ አለብኝ ብዬ ትንሽ ማሽን ገዛሁኝ። ትንሿ በጣም ትንሽ ናት። አሁን ግድግዳ እንደዚህ ለጥፊያት ስስብ በጣም አስታሰቃይ ነበረ። በየወሩ እቃ ሳልገዛ ወደዚያ መጣ፣ በየወሩ በየወሩ። አሁንም በጣም ብሄድ ማለት ነው ሳልገዛ አልመጣም። በጣም እቃ እወዳለሁ። እኔ አሁን እቺ ከምጠፋ ማለት ነው። አሁን እቺ ዋጋዋ ስንት ናት? 15 ሪያል ናት። እቺ ከምጠፋ 50 ብር ብሰጥ ደስ ይለኛል። እኔ እቃ ከሚጠፋብኝ ብር ብሰጥ ደስ ይለኛል። ያቺ እቃ ትጠፋ ብዙ ስራ ትሰራለች። ያቺ ሳንቲም ትጠፋለች? ሙያውን ማክበሩን የእድገቱ ብሎም የመኖሩ ዋና ምስጢር አድርጎ የሚያየው ኑር ሁሴን ለሚገለግልባቸው ቁሳቁሶች ያለው ክብርና ፍቅርም የተለየ ነው ራሷች፣ ጠረጴዛ ነበር የዛን ሰዓት። እቺ ባለሁለት አይናት የትም አልተዋትም። በጣም ባለሁለት አይናት። አሁን እቺ ስጠኝ ከሚለኝ ሰው 5000 ቢኖርኝ ብሰጠው ደስ ይለኛል። ሳንቲም ብሰጠው ደስ ይለኛል እቺ ከምሰጠው። አንጥረኛው ኑሩ ሁሴን ለሙያው ስነ ምግባር፣ ለሚሰራባቸው ቁሳቁሶች ያለውን ለየት ያለና ጠንካራ አተያይ፣ በራስ ስለመቆምም ሆነ ከሰው ድጋፍ ስለመጠየቅ የራሱ የሆነ አተያይ አለው። ከሰው ሁለት ነገራት ለምን አንድ ነገር ብቻ? አንተ ለምን እቃ አለ አይደል? ብርት ለምን አለ እቃ የለህም ብር የለህም የትኛው ነው የሚሰጥ ሰው? በአሁኑ ሰዓት እቃ ይዘሃል፣ እቃውን አሳየው። ከዛ በኋላ ደግሞ ብር ጠይቀው። ግን እንዳለ ብር ጠይቀህ እቃም ጠይቀህ ሰው ይሁን ለምን አለ? የዛን ሰዓት እኔ ምንም ነገር እቃ ባይኖር ኒሮ አልወጣም ነበር። እኔ ራሴ ወጣሁኝ፣ እቁብ ገባሁ። እቁብ ገብቼ እቺ ማሽን በ8000 ሳውዲ አረቢያ ሪያድ የሚገኙ በተለይ ኢትዮጵያውያንና ኤርትራውያን የሚጎበኟቸው የብርና የወርቅ ጌጣጌጥ መሸጫ ሱቆች የኑር ሁሴን ጥበበኛ እጆች አሻራ ባረፉባቸው ጌጣጌጦች የተሞሉ ናቸው። ዛሬ የሳውዲ መንግሥት የውጭ አገር ነዋሪዎች ላይ የጣለው የውጡልኝ አዋጅ ሳያመናምናቸው በፊት በኑር ሁሴን ወርክሾፕ አምስት ሠራተኞች ነበሩ። ለሪያድ ጌጣጌጥ ሱቆችም በወር እስከ አምስት ኪሎ ያለቀላቸውና ኮምፕሊት የሚባሉ ለአንድ ሴት ሙሉ መዋቢያ የእጅ አምባር፣ የጆሮ፣ የአንገትና የጸጉር ማጌጫያዎችን ያቀርቡ ነበር። አሁን በወር ወደ ሁለት ኪሎ ወርደዋል። ሪያድ በኑሩ ወርክሾፕ የተመረቱት ጌጣጌጦች ከሳውዲ አረቢያ ገበያ አልፈው አውሮፓ ላሉ ኢትዮጵያውያንና ኤርትራውያንም ይላኩ ነበር። ዛሬ የሪያዱንም ገበያ ፍላጎት ማሟላት እንዳልተቻለ ኑሩ ሁሴን ይናገራል። ምክንያቱ ደግሞ የሰራተኛ ጥረት ነው። አምስት ሠራተኞቹ ነበሩ እዚህ። እያንዳንዱ ሠራተኛ በወር ማለት ነው እስከ አራት ኪሎ ነበር የሚያወጡ። ደግሞ ስንሰራ በፍቅር ነበር የምሰራው እኔ እዚያ አገር ከመጣሁ። እስቲ ልማደንቀው አንድ ሰው አለ፣ ወንድቀሽ ነው የሚባለው። በሁለት ሳምንት ውስጥ ሥራዋን እንዴት እንደያዛት ምንም ነገር ያለ ይህ እሱ ነው የሰራው እሱ ነው የሰራው። ለናሙና አንተ አሁን መጣል ስትሌ ነው ያስቀመጥኩት። በቃ በህግ ምክንያት ሄደ እኮ። አዎ። በብዙ ችግርና ውጣውረድ ውስጥ ማለፉን የሚናገረው አንጥረኛው ኑር ሁሴን ችግርን ማሳለፍ ብቻ ሳይሆን መርሳት እንደሌለብንም ይመክራል። ምክንያቱ ደግሞ ቅድም እንዳልከው በህይወት ላይ ብዙ አይቻል። ችግር ያላየ ሰው የት ችግር ያለው አይመስለው። ችግር ማየት አለብ። ከዛ ላይ ደግሞ ችግር አይተ ደግሞ ያ ችግር ማስታወስ አለብ። ሌላ ሰው ሲቸገር እንደኔ ኮ ነው ማለት አለብ። አትርሰው። ጥሬ ብርን አቅልጦ ጠፍጥፎ አቅጥኖ ገምዶ እያሰረ እየፈታ በወግ ማዕረግ ያዘጋጃል። በጢስና በጥላሸት ከቆሸሹ እጆቹ፣ በፍምና በወላፈን ከተለበለቡ ዐይኖቹ በሚፈልቁት የጥበብ ሥራዎች ለሰው ልጆች መዋቢያና ማግያጌጫ ያመርታል። ለእርሱም ሆነ ለቤተሰቡ ለዕለት ጉርስም ሆነ ለዓመት ልብስ ያተርፋል። ከዚያም በላይ በእርሱ የእጅ ጥበብ ከብረውና አጌጠው ሲያስተውል ከፍተኛ የሚባለው የእርካታ ጥግ ላይ ይደርሳል። እኔ በእውነት ነው የምልህ ከህፃንነት የጀምሬ ማለት ነው ይቺ ስራ ሙያዬ ብዬ ከያዝኳት ጀምሮ ማለት ነው ይብዛም ይነስም በእሷ እያደኩ ነው። በሷ ነው ስትል ማለት ነው እስካሁን በእሷ የበላሁ በእሷ እየጠጣሁ ይቺ ስራ ማለት ነው ለእኔ አባቴ፣ እናቴ፣ ልጆቼ፣ እኔ ሁሉም ነገር ናት። ገብቷል። ከዚህ ከዚህ ሰርቼ አባቴ እንረዳለሁ። እናቴ ከዚህ ሰርቼ እናቴ እንረዳለሁ። ልጆቼ ናት ከዚህ ሰርቼ ልጆቼ እንረዳለሁ። እኔ ናት ከዚህ ሰርቼ እኔ እጠቀማለሁ። ሁሉ እቺ ቤተሰቤ ናት። የኔ ልክ እንደ ልጆች አሁን ልጁን የሚጠላ ሰው አለ? እንኳን ይሄ የራሴ ስራ ማለት ነው። ሌላ ሰው ጥሩ ስራ ሲሰራ ሳይሆን ማለት ነው። በጣም እረካለሁ። ሰልግላይ ሲሄድ ወይ የሆነ ቦታ ሳይ ሌላ ሰው ቢሰራው እኔ ብሰራው ማለት ነው በጣም ደስ ይለኛል። ምክንያቱም የሁሉም ነገር መመዘኛ ወርቅ ነው። የትም ብትይ የትም ጥሩ ሰው ካገኘህ ወይን ወርቁ እኮ ነው ትላለህ። ወርቅ የጥሩ ነገር መገለጫ ነው። እኛ ራሳችን በጥሩ ነገር እየተገለጸ መሆናችን እረዳለሁ። ገብቷል። እኛ ራሳችን በጥሩ ነገር ሙያችን በጥሩ ነገር እያስጠራን ነው። ሌላ ሰው አድርጎት የሆን ነገር ሰርግ ራሱ ሰው ሲያገባ ራሱ ማለት ነው ሰው ወርቅ አላደርግልኝ ይላላለ። በቃ ምን ያህል ክብር አለን እኛ ዛሬ ኑር ሁሴን በሰው ሀገር ላይ አንቱ የተባለ የእጅ ባለሙያ ሆኗል። እርሱ ባህር ነው ከሚለው የአንጥረኛነት ጥበብ እየጨለፈ እና እየቀዳ በወይዛዝርቱ አንገት ጆሮም፣ ሆነ እጆች ላይ እያጠለቀ ነው። ከአክሱም ሐውልት ጫፍ የተቀዳውን ጥበብ ቀይ ባህርን ተሻግሮ ሳውዲ አረቢያ ላይ ገላልጦታል። ወርቅ ሥራ ማለት ባህር ነው። ጭራሽ ያልቅ ጭራሽ የፈለገ ነገር ቢሆን ማለት ነው ዲዛይኑ ከባለሙያው ሳይሆን ከተጠቃሚ ነው የምታገኘው። ተጠቃሚ ምን ያደርጋል መሰለህ፣ በተለይ ሴቶች ዛሬ ይሰራላት ስራ፣ ሌላ ቦታ በደንብ አልበካየችው፣ ይህችን አቅልጠህ፣ ይህችን ስራ። አሁን የስራ ፈጠራው ይያዳ እየዳበረ ይመጣል፣ አንተም ስራን እያሻሻልክ ትመጣለህ፣ ሴትዮዋም ትደሰታለህ፣ አንተም ብር ታገኛለህ። ኢትዮጵያ እኮ ጥበበኛ እኮ ናት። አክሱማውያን እኮ በአንድ ድንጋይ 33 ሜትር ሐውልት ያቆሙ ሰዎች ናቸው፣ ድሮ ማለት ነው። ይሄ የወርቅ ስራ ደግሞ የአክሱም ስራ ነው። ከአክሱም ደግሞ ሙስሊም ወርቅ ሰራተኛ ነኝ፣ ሌላ ሰው የለም። ምክንያቱም ዋናው ነገር አንተ አሁን እኔ በእውነት ለምለክ ከምጅ ከጻፍ እየተጀምረው የራሴ ኮንፊደንስ ነበር። ናቴን እንደዛ ነው ምሩሲን የትም አገር ቢሆን መኖር ይችላል። ታዲያ የትም አገር ሄዶ መኖር ይችላል። ምክንያቱም እኔ እየተራብኩም ሩቦኛ አይደለም እቆቆማል ጥሩ ነገር እንደሚያልፍ መጥፎ ነገርም ያልፋል። በጣም ትዕግስተኛ መሆን አለበት እና በራሴ ስለምተማመን ምን አረኩኝ? ይሄ ወርቅ ስራ መስራት አለብኝ ብዬ ተማርኩት። ከአስር ዓመታት የሳውዲ አረቢያ ቆይታው በኋላ ዛሬ እዚህ ሀገር ላይ ነገሮች እንደ ትላንት አይደሉም። ያ ትላንት ተመልሶም ሊመጣ እንደማይችል በርካታ ነጸብራቆች እየታዩ ነው። ጥበበኛው ኑሩ ሴን ታዲያ ከአክሱም ደጃፍ በጨለፈው ጥበብ ላይ ሐሳብን በገቢር የሚተረጉሙ ዘመናዊ የሚባሉ የአንጥረኛ ማሽኖችና የእጅ መሣሪያዎችን አከማይቷል። ከ50 ሺህ የሳውዲ ሪያል በላይ ዋጋ ያላቸው እነዚህ ማሽኖችና ረቂቅ የእጅ መሣሪያዎች ብርንም ሆነ ወርቅን የተለያየ ቅርጽና ይዘት እየሰጡ ለሰው ልጆች እርካታን የሚለግሱ እንዲሆኑ የሚያደርጉ ናቸው። እነዚህን ማሽኖችና ረቂቅ የእጅ መሣሪያዎች ይዞ ቀይ ባሕርን መሻገር ይፈልጋል። በሀገሩ ምድር ከወገኖቹ ጋር ጥበብን በጋራ መቋደስ ሕልምና ምኞቱ ነው። እኔ ወደ ሀገር ለመግባት ሀሳብ አለኝ። የሰው ሀገር ሰው ሁሌ የሰው ሀገር ሰው በቃ ምንም ጥቅም እንደሌለው ከዚህ ትረዳለህ። ባይሆን ባይሆን ማለት ነው እቃ አሁን ካስገባህ ማለት ነው አገር ሄደህ ቁጭ አትል። አንተም ተጥለህ እቃህም ጥለህ አገርም ተጥለህ ኮንም ትገባ ምን ይዘህ ትመጣለህ? ምን ይዘህ ትገባለህ? ግን ያ እቃ ከገባህ እዛ እነዚህ እንኳ ወደዛ ቢወረውሩህ ማለት ነው እቃ ላይ ዘው ትላለህ። እቃ ይዛ ኋላ ማንም አታስቸግርም። ቅድም እንዳልኩህ አታስቸግርም ሰው እኔ አሁን ከመኪና ይልቅ ይሄ ባስገባት ደስ ይለኛል። ይህ ሰርተ ሊያመጣ ይችላል። መኪና ግን አምጣ ነው የሚልህ፣ ቤንዚ ስጠኝ ነው የሚልህ፣ ጎማ ቀየረኝ ነው የሚልህ፣ የሆን ነገር ይልሃል። እንደ ጀንበር ሞኩችቹን እንደ ፀሐይ የመዳፉን ብርሃን ለማንሳላሳይ አልተከለ አበባ ሁሴን በሪሁ ሐሳቡ ይሰምርለት ምኞቱ ይሳካለት ዘንድ ምኞታችን ነው። አዘጋጅቼ ያቀረብኩላችሁ ስለ ሽብሩ ነኝ። የከርሞ ሰው ይበለን።